የምስራች ድምጽ ነው። ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ስለ ሙቅ ውሃ ጥቅም ባለፈው ካየነው በተጨማሪ ጥቂት ነገር ዛሬም አብረን እናያለን። ከዚህ በላይም እግዚአብሔርም ማመን እውነተኛውን አምላክ የማወቅ አስፈላጊነትን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ ከእናንተ ጋር ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናሃለን። አንተ አምልኮ የሚገባህ ብቻ ልትመለክ የሚገባህ ሕያው አምላክ ነህ። እኛም እውነተኛ የሆንከውን አንተን ማምለክ የምንችልበት ኃይልና፣ ብቃት እውቀት እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። ይህንን የሰላሳ ደቂቃ ጊዜ ቆይታችንን ባርክልን። በጌታ በኢየሱስ ስም አሜን። ማርታ የአስራ ሁለት አመት ልጅ ናት። ዛሬ በጣም ተበሳጭታለች። ምክንያቱም በእናቷ መታመም ምክንያት ወደ ከተማ ሄደው አክስቷል ሊጎበኙ ያቀዱት እቅድ ስለተበላሸ እናቷ ስለታመመች መሄድ አልቻሉም። ረዘም ያለ ሰዓት ይሻላት ይሆን በሚል ጠበቋት። ይሁን እንጂ ወደ አልጋዋ ሄዳ ጋደም ብትልም ሊለቃት ግን አልቻለም። ሰዎች በአብዛኛው በቀዝቃዛ ወቅት ከእንቅልፋቸው ሲነሱ ጉሮሯቸውን ይበላቸዋል፣ ድምጻቸውም ይዘጋል። የማርታም እናት ያን እለት ጠዋት ከእንቅልፏ ስትነሳ ጉሮሮዋን እያሳከካትና ድምጿ ሁሉ ተቀይሮ ነበር። ማርታ በጣም ተናደደች። የእናቷ መታመም አሳዝናት፣ የሚቀጥለው ቀን እንኳ አክስቷ ዘንድ መሄድ አለመቻሏን ስታስብ ማለት ነው። ከዚያም በትምህርት ቤት የተማረችው ትዝ አላት። ቀዝቃዛ ውሃ የደም መተላለፊያ ቧንቧዎችን ያጠባል። ስለዚህ ደም መፍሰስንና ያበጠ አካልን ያክማል። ሙቁሃ ደግሞ በቁስል ላይ ቢደረግ ደሙን በማጠብ እንደሚያድን ተምራለች። አዋለች አስታወስኩ፣ እናቴ በዚህ በሙቁሃ ብትግ መጠመጥ፣ በተለይ ደግሞ ውስጡ ጨው ካለው ጉሮሯ በቶሎ ይድንላታል። ከዚያም ወደ እናቷ አሮጠች። እማዬ፣ ትምህርት ቤት ከተማርኩት አንድ ነገር አስታወስኩ በሞቀ ውሃ ብትክ መጠመጪ ወይም ብትይዥበት፣ በተለይ ጨው ተጨምሮ ምንም መድኃኒት ሳትወስጂ ጉሮሮሽን ያሽልልሻል አለቻት። እባክሽን እንሞክረው አለቻት። ከዚያም እናቷ በመስማማቷ ማርታ ውሃውን አሙቃ፣ ሳይፈላ ግን በደንብ ሲሞቅ ጨው ጨምራ ካማሰለች በኋላ በኩባያ አድርጋ መጣችሁ። እናቷም ውሃውን ወስዳ ወደ ውጪ በመውጣት በኩባያ ውስጥ ያለው ውሃ እስኪያልቅ ድረስ በጉሮሮዋ ውስጥ እያቆየችና እየተጉመጠመጠች ተፋችው። ከዚያ ወደ ቤት ተመለሰች። እናትየዋም ስትመለስ ልጇን አንቺ ጥሩ ነገር በትምህርት ቤት ተምረሻል። አሁን እንኳ ለውጣለሁ፣ ህመሙ ቀንሷል። ቆየት ብዬ ደግሞ ደግሞ አለሁ አለች። እርግጠኛ ነኝ ነገ ወደ አክስትሽ ቤት ለመሄድ ደህና ሆናለሁ አለቻት። ማርታም ይህንን በመስማቷ በጣም ተደሰተች። እናቷም እንደገና ደጋግማ በሙቅ ውሀውና በጨው ታጠበችና በሚቀጥለው ቀን ጠዋት ጤናማ ሆና ነቃች። ወደ አቀዱት ወደ ማርታ አክስት ዘንድ ሄዱ። የሞቀ ውሀ ጥቅም ትልቅ ነው። ልክ የሞቀ ውሀው የታመመውን ሰውነታችንን ማከም እንደሚችል፣ መንፈሳዊ መነቃቃት ወይም ትኩስ መሆናችንም እንዲሁ ይጠቅመናል። ውሃው ዝም ብሎ ለብ ያለ ቢሆን የማርታን እናት አይረዳትም ነበር። የረዳት ሞቅ ያለ ስለሆነ ነው። ውድ እህቴ ሆይ እግዚአብሔር ሞቅ ያልን እንጂ ለብ ያልን እንድንሆን እንደማይፈልግ ታውቂያለሽ። ያ ማለት በእግዚአብሔር ፊት ወይም ስለ እግዚአብሔር ያለን አቋም ማለት ነው። እግዚአብሔርን ያን ያክል አስፈላጊ እንዳልሆነ አድርገን የምናስብ ከሆነ ለብ ያልንን ማለት ነው። ስለዚህ አንታዘዘውም። ስለ እግዚአብሔር ያለን አቋም ጥብቅ ወይም ሞቅ ያለ ከሆነ በታላቅ አክብሮትና ደስታ እንገዛለታለን እንታዘዘዋለንም። እግዚአብሔር በቃሉ በመጽሐፍ ቅዱስ ውስጥ ከነገረን በጣም አስፈላጊ ነገር አንዱ እርሱን ብቻ እንድናመልከው ነው። እግዚአብሔር ሙሴን የእስራኤልን መሪ ባናገረውና አስርቱን ትእዛዛት በሰጠው ጊዜ ይህን ተናግሮታል። በዘጸአት ምዕራፍ 20 ቁጥር 3 ላይ ከኔ በቀር ሌሎች አማልክት አይሆኑልህ ይላል። እግዚአብሔር አምላካችን ራሱን ቀናተኛ አምላክ ብሎ ነው የጠራው። እርሱ ፈጥሮናል፣ ይወደናል፣ የኛ አምልኮ ደግሞ ይገባዋል። ስለዚህ ሌሎች አማልክትን፣ ጣዖታትን እንዳናመልክ ነግሮናል። በዘጸአት መጽሐፍ ላይ እግዚአብሔር ያለው ይህ ነው። ዘጸአት ምዕራፍ 20 ቁጥር 4 እስከ አምስት ላይ እንዲህ ይላል። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸውንም ምሳሌ የተቀረጸው ነው ምስል ለአንተ አታድርግ። አትስገድላቸው፤ አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢያት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረት የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። እነዚህ ታላቅ ቃላት ናቸው። እግዚአብሔር ምንም ነገር እንድናመልክ አይፈልግም ከእርሱ በቀር። በአንድ በኩል እግዚአብሔርን ማምለክ፣ በሌላ በኩል ደግሞ ሌላውን ማምለክ በፍጹም አንችልም። ሙቅ ወይም ለብ ያለ መሆን አንችልም። ውድ እህቴ ሆይ ምናልባት አንቺ የምትኖሪው ሌሎች አማልክት በሚመለኩበት ስፍራ ይሆናል። ወይም ደግሞ ሰዎች የራሳቸውን አምላክ ሰርተው ለዚያ የሚሰግዱበት አካባቢ ልትሆኝ ትችያለሽ ወይም ደግሞ ሌሎች የጥንቆላ ነገሮችን የሚያደርጉ ሰዎች አካባቢ ትሆኝ ይሆናል። ነገር ግን አንቺ በእርግጥ ኢየሱስን መከተል ትፈልግ ይሆናል። አንዳንድ ጊዜ ያንን ማድረጉ ቀላል ላይሆን ይችላል። ነገር ግን እግዚአብሔር ይህንን ውሳኔ ወስነሽ፣ የእግዚአብሔር ቃል እንደሚለው ሊመለክ የሚገባውን እግዚአብሔርን ብቻ ለማምለክ ብትቆርጪ እግዚአብሔር በዚህ እጅግ ደስ ይለዋል። ደግሞም ጠንካራና በእምነትሽ የጸናሽ እንድትሆኚ እግዚአብሔር ራሱ ይረዳሻል። አንተ እግዚአብሔር ብቻ አምላክ ነክ ብለናል። The Jackdaws overbreak him with sat the the carriage, the carriage, the የአምልኮ ታላቅነቱ ከውስጥ የመነጨ ለአምላክ ብቻ የሚገባ የፍቅር የአክብሮትና የምስጋና መገለጫ መሆኑ ነው። በሌላ በምንም መንገድ መግለጽ የማይቻል የጠለቀ ውዳሴ በአምልኮ ይገለጻል። እግዚአብሔርን ባወቅነው መጠን አምልኳችን ከውጫዊ ሥራ ታልፎ በሁለንተናችን ለእርሱነቱ የምናቀርበው የተቀደሰ መስዋዕታችን ይሆናል። የልባችን ዓይኖች በጸጋው ተከፍተው እግዚአብሔርን እንደ እግዚአብሔርነቱ ማለትም በፈጣሪነቱ፣ በሁሉን ቻይነቱ፣ በመሐሪነቱና በፍቅሩ መጠን መረዳት ስንጀምር ከውስጣችን በመንፈስ ቅዱስ ኃይል በአምልኮ ብቻ የሚገለጽ የውዳሴ የቅኔና የምስጋና ምንጭ መፍለቅ ይጀምራል ይህ በጌታ ጸጋና በመንፈስ ቅዱስ ኃይል የሚወጣ አምልኮ የእግዚአብሔርን ልብ ደስ ከማሰኘቱም በላይ ለአምላኪው የልብን ደስታና የሕይወትን እርካታ ያበዛለታል የመንፈስንና የስሜትን ፈውስ ያመጣል እግዚአብሔርን የማወቅ የማክበር የመፍራት የመውደድንና ለእርሱ ክብርና ምስጋና ብቻ የመኖርን ናፍቆት ያሳድጋል ከዚህ ሁሉ ጋር በእውነትና በመንፈስ እግዚአብሔርን ማምለክ ከርሱ ጋር ያለንን ህብረት ያጠነክርልናል። ህልውናውን በዕለታዊ ኑሯችን መለማመድ ስለምናዘወትር ዘወትር መንፈሳዊ እድገታችን ሚዛናዊና ሁሉን አቀፍ ይሆናል። ይህ አይነቱ መንፈሳዊ እድገት ከራሳችን ነፃ በመሆን በርሱ ላይ ማረፈንና በርሱ መታመንን ከአይምሮ እውቀት ወደ ተግባራዊነት ያመጣዋል። በዚህ መንፈሳዊ ሂደት ውስጥ በእርሱ ማመንን በእርሱ ወደ መታመን ደረጃ ከፍ ስለሚያደርገው የእምነት ጉዟችን እርሱን ደስ ያሰኘዋል። የቅዱሳን ሁሉ ጥሪ በእምነት እርሱን ደስ ማሰኘት ነውና በእምነት እርሱን ደስ ማሰኘት ነው። እንግዲህ በአጠቃላይ በመንፈስና በእውነት ለእግዚአብሔር ስለሚቀርበው አምልኮ ስናስብ እግዚአብሔርን ለማምለክ የሚችል ማን እንደሆነ፣ እግዚአብሔርን ደስ የሚያሰኝ አምልኮ ምን አይነት እንደሆነ፣ እግዚአብሔር ለምንና እንዴት እንደሚመለክ ማስተዋል ይገባናል። አምልኮ የሰው ልብ ለእግዚአብሔር ይከፍታል፣ የእግዚአብሔርን ልብ ለሰው ይከፍታል። የአምልኮ መሰዊያ የእግዚአብሔርን ሕልውና ብቻ ሳይሆን በረከቱን በከፍተኛ ድምፅ ይጠራል። የጭቃ መሰዊያ ስራልኝ የሚቃጠለውንና የደህንነት መስዋዕትን በጎችህንም በሬዎችን በሬዎችህንም ሰዋበት ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርከሃለሁ፣ ይላል ዘጸአት ምዕራፍ 20 ቁጥር 24 ላይ። የአምልኮ ደመና የበረከት ዝናብ ያመጣል። ከሁሉም በፊት አምልኮ ማስቀደም ለእግዚአብሔር ክብርን፣ ለእኛ ደግሞ ታላቅ በረከትን ያመጣል። አምላካችሁንም እግዚአብሔርን ታመልኩታላችሁ እርሱም እህልህንና ውኃህን ይባርካል በሽታንም ከመካከልህ አርቃለሁ፣ ይላል ዘፀአት ምዕራፍ 23 ቁጥር 25 ላይ። የተወደዳችሁ አድማጮች ስለ አምልኮ ለመግቢያ ያህል ይህንን አልን እንጂ ስለ አምልኮ በዚች ባለችን ደቂቃ ውስጥ ተናግረን የምንጨርሰው አይደለም። ነገር ግን ከዛሬው ምሽት ጀምረን በአጭሩ የእውነተኛ አምልኮን መልክ እናያለን። ለዛሬ እግዚአብሔርን የማምለክ ሚስጥር ምን እንደሆነ እናያለን። ከዚህ የመሸጋገሪያ ሙዚቃ በኋላ ጠብቁን። እግዚአብሔርን የማምለክ ሚስጥር እግዚአብሔርን ማምለክ ጥልቅ የሆነ ታላቅ ሚስጥር አለው። እግዚአብሔርን ማምለክ ምን እንደሆነ ለማወቅ በቅድሚያ እውነተኛ አምልኮ መረዳት በጣም አስፈላጊ ነው። አምልኮ እግዚአብሔርን በማንነቱና ስለማንነቱ የታላቅነቱ፣ የጌትነቱ፣ የሃያልነቱ ክብር ሲታየን የምናቀርበው የፍቅርና የአክብሮት ስግደት ነው። እግዚአብሔርን ስለ ማንነቱ ስናመልከው በመንፈሳችን ከእርሱ ጋራ እውነተኛ ሕብረት ስለምናደርግ ነፍሳችን በክብሩ ሙላት ትዋጣለች፣ ልባችንም የደስታን ምንጭ ያፈልቃል። እንግዲህ እውነተኛ አምልኮ ማለት ለእግዚአብሔር የሚገባውን ምስጋናና ውዳሴ ሙገሳና ስግደት ሁሉ በቃል በተግባር፣ በቅድስናና በታላቅ አክብሮት ማቅረብ ማለት ነው። ምስጋናና ውዳሴ፣ መፈራትና መከበር፣ ቅድስናና ንጽህና ለእርሱ ስለሚገባው ይህንን አይነት መስዋዕት ሁሉ ይዘን ወደ ልዑል እግዚአብሔር ፊት በጸጋው መቅረብ በእርግጥ እውነተኛ አምልኮ ነው። ይህ አይነት ከልብ የመነጨ የአምልኮ መስዋዕት በተለያዩ መንገዶች ይገለጻል። እውነተኛ አምልኮ ለቅዱሱ ለጻድቁና ለልዑሉ እግዚአብሔር የሚገባውን ሁሉ በከፍተኛ ደረጃ በመንፈስ ቅዱስ ኃይልና በክርስቶስ ጸጋ ማቅረብ ነው። ይህ እውነት ከሆነ በክርስትና ሕይወታችን ከምናደርጋቸው ነገሮች ሁሉ ይልቅ የቀደመውንና የበለጠውን ስፍራ መያዝ የሚገባው አምልኮ ነው ማለት ነው። የእግዚአብሔርን ማንነት ከተረዳም በኋላ በቅድሚያ አምልኮዬ ይገባዋል እንላለን። ከዚያም በኋላ ዝማሬ፣ ምስጋናዬ፣ አክብሮቴ፣ ገንዘቤ፣ ጉልበቴና ሁሉ ነገሬ ይገባዋል ማለት እንችላለን። ለእግዚአብሔር የማይገባውን በሕይወታችን ማቅረብ እግዚአብሔርን ከመሳደብ አይተናነስም። እግዚአብሔር አምልኮ ይገባዋልና እውነተኛ አምልኮን ይፈልጋል የሚገባውን አለማቅረብ ወይም ማሳነስ ደግሞ እግዚአብሔርን መናቅ ይሆናል። ስለዚህ ነው ጌታ ኢየሱስ ለጠያቂዎቹ መልስ ሲሰጥ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ የተናገረው። የቄሳር ለእግዚአብሔር ለመሆን ብቃት የለውም። የእግዚአብሔር ደግሞ ለቄሳር ወይም ለኔና ለናንተ ሊሆን አይገባውም። አምልኮም የእግዚአብሔር ብቻ ከሆኑት ለማንም ለሌላ ከማይገቡት ነገሮች ዋነኛው ነው። እውነተኛ አምልኮ የነፃ ሕይወት ምልክት ነው። በመጀመሪያ ደረጃ ነጻነት የሌለው ሰው ሊያመልክ አይችልም። ጌታ ኢየሱስ ደግሞ ወደዚች ምድር የመጣው እኛን ነጻ ለማውጣት ነው። ስለዚህ በጌታ ኢየሱስ ክርስቶስ ደም ታጥበን ነጻ ከወጣን በኋላ በመጀመሪያ የምናደርገውና በነፍሳችን ውስጥ የሚከናወነው ነገር መስበክ ወይም በጸጋ ስጦታዎች መጠቀም ሳይሆን አምልኮ ነው። ስለዚህ የአምልኮ የነጻነት ህይወት ምልክት ነው። ብዙ ጊዜ ሳናውቀው በሞኝነት የምናልፈው ነገር ቢኖር ጠላት የአምልኮ ህይወታችንን ማሰሩ ነው። በልዩ ልዩ ሁኔታዎች ታስረን እያለን ልንሰብክ እንችላለን፣ ልንዘምር እንችላለን፣ ብዙ ነገር ልናደርግ እንችላለን። ነገር ግን ልናመልክ አንችልም። በእውነትና በመንፈስ ካላመለክን ደግሞ አገልግሎትን ቢሆን ቁም ነገር አይኖረውም። እግዚአብሔር የሚፈልገውና ልቡን የሚያረካው ቃሉን መስበካችንና መዘመራችን ሳይሆን በቅድሚያ እርሱን ማምለካችን ነው። እግዚአብሔር እውነተኛ አምልኮን ይፈልጋል። ስለዚህ አምልኮ ለእግዚአብሔር የሚገባውን ነገር ማቅረብ ነው። ታዲያ አምልኮ ለእግዚአብሔር ማቅረብ የሚገባን እንዴት ነው? እውነተኛ አምልኮ ለእግዚአብሔር ከምናቀርብባቸው መንገዶች መካከል ሶስቱ ምስጋና፣ ጸሎትና ስግደት ናቸው። እነዚህን አንድ በአንድ እንያቸው። አንደኛ፣ በምስጋና የሚገለጽ አምልኮ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። እግዚአብሔር ሕያው ነው፣ ጠባቂዬም ብሩክ ነው። የመድኃኒቴ ጠባቂ አምላኬ ከፍ ከፍ ይበል ይላል ሁለተኛ ሳሙኤል ምዕራፍ 22 ቁጥር 4 እንዲሁም ቁጥር 47 ላይ እግዚአብሔር ታላቅ ምስጋናውን ብዙ ነውና በማልክትም ሁሉ ላይ የተፈራ ነው ይላል፣ አንደኛ ዜና ምዕራፍ 16 ቁጥር 25 ላይ። አራት ሺህም በረኞች ነበሩ። አራት ሺህም ለምስጋና በተሰሩት በዜማ እቃዎች እግዚአብሔርን ያመሰግኑ ነበር ይላል፣ አንደኛ ዜና ምዕራፍ 23 ቁጥር 5 ላይ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉስ እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ ይላል እዝራ ምዕራፍ ሶስት ቁጥር አስር ላይ እግዚአብሔርን ሁልጊዜ ባርከዋለሁ ምስጋናውም ዘውትር ባፌ ነው ይላል መዝሙረኛው ዳዊት በመዝሙር በቅንፍ ሰላሳ ሶስት ቁጥር አንድ ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በርሱ እናቅርብ ይላል ዕብራውያን ምዕራፍ 13 ቁጥር 15 ላይ እውነተኛ አምልኮ በምስጋና ይገለጻል ስንል እግዚአብሔር ከቸርነቱና ከምህረቱ የተነሳ ስላደረገልን ነገር የምናቀርበው የከንፈራችን ፍሬ ነው በምስጋና ጊዜ አብዛኛውን ሰዓት የእግዚአብሔርን ውለታ እንቆጥራለን። እግዚአብሔር ይህንንና ያንን አደረገልኝ እርሱ እግዚአብሔር ነውና አመሰግነዋለሁ እንላለን። እግዚአብሔር በእግዚአብሔርነቱ ይህንን ሰራልኝ እግዚአብሔርን አከብረዋለሁ ስንልና በእንደዚህ አይነት ጉዳዮች እግዚአብሔርን ስናመሰግን የምንመለከተው ወደ ኋላችን ያለውን እንጂ የወደፊቱን አይደለም። የወጣነውን ዳገት፣ የወረድነውን ሸለቆ፣ ያለፍንበትን ወላፈንና እሳት እያስታወስን እግዚአብሔር በዛ መካከል እንዴት እንደረዳንና ከዚያ እንዴት እንደወጣን ስናስብ በምስጋና እንሞላለን። ቸሪ

I am you, must have you ever been so in that girl, she'll be a little of in the morning, you can't even the በዛሬው ፕሮግራም እንግዲህ እያወራን ያለነው እግዚአብሔርን ማምለክ ብቸኛውና እውነተኛው አምልኮ እንደሆነ ነው። ቀደም ብለን ትኩስ ውሃን እንዴት የታመመ ሰውነታችንን ለማከም እንደምንጠቀምበት አይተናል። ውሃው ሞቅ ያለ መሆን አለበት፣ ለብ ያለው አይሆንም። በተመሳሳይ ሁኔታ እግዚአብሔር በቃሉ ይናገረናል። ሞቅ ያልን መሆን እንዳለብን ይነግረናል ከእግዚአብሔር ጋር ባለን ግንኙነት ሞቅ ያልን መሆን እንዳለብን ይነግረናል። እስኪ ስለ ሙሴና ስለ እስራኤል ሕዝብ እኔ! እስራኤላውያን እግዚአብሔር ተስፋ ሰጥቶ ወደ አሳያቸው ምድር ሲሄዱ እግዚአብሔር እንዴት መሆን እንዳለባቸው በሙሴ በኩል መመሪያ ሰጥቷቸው ነበር። እስኪ እናንብበው! ዘዳግም ምዕራፍ 18 ከቁጥር 9 እስከ 13 አምላክህ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ምዋርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምትም የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም ባንተ ዘንድ አይገኝ። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክ እግዚአብሔር ከልክሎሃል ይላል። እንግዲህ የሰጣቸው መመሪያ ግልጽ ነው። የሚሄዱበት ሀገር ያሉ ሰዎች የተለያዩ ጣዖታትን ያመልኩ ነበርና በዚያ ምንም ተሳትፎ እንዳይኖራቸው አስጠንቅቋቸዋል። አሁን ላለነው ለአዲስ ኪዳን ክርስቲያኖችም የክርስቶስ ሐዋርያ የሆነው ጳውሎስ የተናገረው አለ በአንደኛው ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለ መብላት፣ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ይህ ማለት እንግዲህ አንድ ሰው ሕይወቱን ሁሉ ለኢየሱስ አሳልፎ ከሰጠ አንዱንና እውነተኛውን እግዚአብሔርን ብቻ ያመልካል። እንደገናም በፊልጵስዩስ ምዕራፍ አራት ቁጥር ስድስት እስከ ሰባት ላይ እንደዚህ ይላል በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። እንዲሁም በአንደኛ ዮሐንስ ምዕራፍ 5 ከቁጥር 14 እስከ 15 ላይም በርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል የምንለምነውም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደ ተቀበልን እናውቃለን ይላል። ወደ ሌሎች አማልክት ፊታችንን ማዞር የለብንም፣ ምክንያቱም እግዚአብሔር ራሱ የምንጸልየውን ጸሎት ይሰማል። መስማት ብቻ ሳይሆን ይመልስልናል። የተሻለው ነገር የቱ እንደሆነ እርሱ ያውቃል። እርሱን ልናምነው፣ ፍጹም ልንከተለው ይገባናል። ውድህቴ ሆይ እውነተኛውን አምላክ ማምለክ በሌላ በኩል ደግሞ ሌላ ነገር ማድረግ ተገቢ አይደለም። እግዚአብሔር ይጠራሻል። እርሱን ብቻ ምርጫሽ አድርጌ ኃጢአትሽን ብትነግሪው ይቅር ይልሻል። ከዚህ በፊት የነበርሽበትን አምልኮ ሁሉ እርግፍ አድርገሽ ትተሽ እርሱን ብትከተዩው፣ እርሱ ወዳጅሽ፣ እውነተኛ አፍቃሪሽ፣ አባትሽ ይሆንልሻል። ካሁን ጀምሮ ደግሞ አምላክሽ መሆን ይፈልጋል። አሁን ወደ እርሱ መጸለይ ትፈልጊያለሽ። እንደምትከተዩው ከዚህ በኋላ እርሱን ብቻ እንደምታመልኪ ንገሪው። እውነተኛ የሆነውን መንገድ ብቻ መከተል እንድትቺ እንዲረዳሽ፣ ጸጋውን እንዲያበዛልሽ ጠይቂው ጠይቂው። እስኪ ከእኔ ጋር ይህንን ጸሎት አብረን እንጸልይ። ኢየሱስ ሆይ፣ ይቅር እንድትለኝ ለምንሃለሁ። ከልጅነት ጀምሮ የሰራዋትን ኃጢአቴን በሙሉ ይቅር በለኝ። ይህ ኃጢአቴ ከእግዚአብሔር እንደ ለየኝ ተረድቻለሁ። ለእኔ ስትል በመስቀል ላይ እንደ ሞት ክልኝ አውቃለሁ። ቅጣቴን እንደ ተቀበል ክልኝም አውቃለሁ። እባክህ ወደ ህይወቴና ህይወቴን ሁሉ እንድትቆጣጠር እፈልጋለሁ። በእኔ ላይ ጌታና ገዥ ሁን። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከኔ ጋር ከጸለሽ እግዚአብሔር እንደ ሰማሽ እርግጠኛ ሁኚ። አሁን አንቺ የእግዚአብሔር ልጅ ነሽ። በየትኛውም የህይወትሽ አቅጣጫ እርሱ ይመራሻል።